እዚያ ማሆይ ጸጋ ግርማ ያሉ ከመነኑ ከሃያ ዓመታት በኋላ ዛሬ የተቸገሩትን እየረዱ ነው። ዓለም ፍሳሐ አግኝቷቸዋል። እምሆይ ጸጋ ግርማይ በአቢ አዲ ከተማ ከአራት ሺህ በላይ ለተቸገሩ ህብረተሰብ በበረዳት ላይ ይገኛሉ። እምሆይ ጸጋ ግርማይ ከመላ ትግራይ የተፈናቀሉና ለተቸገሩ የከተማው ነዋሪዎች የምግብ እገዛ እያደረጉ ይገኛሉ። እምሆይ ጸጋ በንግድ የሚተዳደሩና የተሻለ ኑሮ የነበራቸው ሲሆኑ ሁሉንም ትተው ከሀያ ዓመት በፊት እንደመነኑ ይናገራሉ። እምሆይ ጸጋ ግርማይ ከሰነ ሁለት ሺህ አስራ ሶስት ዓመተ ምህረት ጀምረው ለተፈናቃዮችና ለተቸገሩ የአቢ አዲ ከተማ ነዋሪዎች እያገዙ እንደሚገኙ ገልጠዋል ለአንድ ሰው አንድ ካርድ የያዘ ይችን ነው የሚይዘው። ይችን ይዝና ይች ቁርሷ ትበላለች፣ ይች ደግሞ ምሳዋ ነው። ከዚህ በላይ እራት የሚባል የለም። ከየት ባላመጣ ወተት ደግሞ ይች ግማሽ ናት። በቃ ይሄ ነው ሕፃኑ የሚጠጣው። ሌላ የሚጠጣው ስሪፋም የለውም፣ ፓስቲን የለውም፣ ምንም ሌላ የለውም። ይችን ጠጥቶ ይውላል። እናትም ዋ ጠጭ ነው ምላት ጮመለሽ፣ ዋጠች ና ወቶት እንዲወርድላታለሁ። ሌላም ሌላ ማርጨልን ከዚህ በላይ መጠጣት አልችልም፣ አቅሜንም ማለት ነው። ስለዚህ ይሄ ሁላ ከአራት ሺ አምስት መቶ በላይ ያለው ሰው ከውጭ ማለ ታይቷላችሁ፣ ካርድ የሌለው አይገባል። አሁን አምስት ቤተሰብ ከሆነች ግን እንደዚህ አሚስት ነው የሚደርሳል። እንትፋስ ማለት ነው አራት ሺ አራት መቶ ህይወት ማለት ነው። የእኔ በቃ በምን ልግለጸው? እንደ ኤመርጀንሲ ነገር ነው የምለው ማለት ነው። እንደ ኤመርጀንሲ ለመዳን ብቻ ህይወት ለማቋየት ብቻ ነው ያለ ሳምና ያላቸው አስር ወር ሸጥተዋል። ሽንታቸው በሙሉ ልብስ የላቸውም። ሀብታሞች የነበሩ ኢንቨስተሮች የነበሩ አሉ። ሰሊት ስንት ወደ ውጭ እንትን የሚል የለውም። መኪና ያላቸው አሉ። እኔ ጋር የወደቁ መኪና የነበራት ያቺ ሶፋ የነበራት ሳህና ታመም ሊያበ ፌስታል ናት የምትይዘው ያለችው ፌስታል እየያዘች እኔ ደግሞ ይህንን የገዛሁት ዳባሪያ ገዝቻላት አለሁ እንደዚህ ለሁሉም አንድ ሺ አራት ሞታ አላቸው እንደገና ጎማ የሁላ ሳህን የነበራት ሴት በቤቷ ይህ ጎማ ነው የገዛላት። ይህ ጎማ ገዝቼ ይችን ዘንቢል ገዝቼ ነው የሰጣት እንድትይዘው ይዘ አለበለዚያ በፌስታል ትዘውና ፌስታል ይቀደዳል። ከዛ ልጆች ሳይበሉ ይቀራሉ፣ ጦማቸው ይውላሉ። ዛሬ ኳልቦል ምን ሆነ? ፌስታል ተቀደደብኝ። ምን ማድረግ አለብኝ? ይች ሰዓንና ይች ከበጎ አድረገ ሰባስቤ ገዝቼ ነው የሰጣት ማለት ነው። አሁን ይቺ ለስንት ሰው ነው? ለአራት ቤተሰብ ነው የተሰጣቸው። ምሳዋና ቅርሷ ነው ገና አልበላችም። አሁን በልታ በኋላ ደግሞ ምሳዋን ከልጆቿ ልክ እንደ ወፍ ትንሽ ነው የምትበላ ያለች እና መያዣ እንኳን የላቸውም። ሞይ ጠጋ ግርማ ይህን የተቀደሰ ስራ ጀመሩት የነበራቸው ወርቅና የኤሌክትሮኒክስ ንብረቶች በመሸጥ መሆኑን እንዲህ ይገልጡታል። ይህ የመጀመሪያ የልጄ የነበረ ድዋይም ዶርሶ የመጣበት ነበረ። የአክሰሰሪ የኮምፒውተሮች ቴሌቪዥን ሳምሰን ስማርት ነበረችው አዲስ ናት። ከዛ ያሉ እቃዎቹ በሙሉ አክሰሰሪዎች፣ ያሉትን የቤት ያሉትን ሽጫ ነው ወርቆ ለሰርጎ የተዘጋጀ ልብሶችም ነበር ሲያገባ ብሎ የተቀመጠ ነበር። እቃዎቹም ነበሩት ለቤት የሚሆኑ እቃ ብርጭቆም ቢሆን መሸጥ ነው፣ ሳህንም ቢኖር ይሸጥ ይሸጠዋል። የተገኞች እየሸጥኩኝ ጀመርኩት ማለት ነው። ከዚያ በኋላ እነዚህ አንዳንድ እንደ ማህበር ገብርኤል የሚባሉና እንደ ዶክተር መልአኩ ያሉት መቀሌ ያሉ እነሱ ደግሞ እነሱም አግዘውኛል ከዛ እነዚህ አሁን ደግሞ ለአስር ቀን ዲያስፖራ ያሉትን በሚዲያ ካዩ በኋላ ነው መሰለን። ከዚህ በፊት ሚዲያ የተቀረጸ ነበረ። ከዙ በኋላ የአስር ቀን ልከውልኛል። አንዳንድ ደግሞ አንድ ሌትር ወተት ይሰጠኛል። የአቅሙ አንድ ጫው የሚሰጠኛለ የአቅሙ በቃ የአቅሙ አንዲት ማዳበሪያ እንትን የሚሰጠኛለ። እንጨት ለራሱ በጣም እንጨት ብዙ ከአራ አምስት ሺህ በላይ ነው የምጨርሰው። እንደነ መብራት ኃይል ያለ እንጨት ሰጥተኛል። ያረጀ እንደዚህ ያሉት በቃ አንዳንድ በጎ አድራጊዎች ጨርሸን ተናግሬ ስለማልጨር መጥቀሱ እንደዚህ ያሉት ያው ከግብርና የሩዝ ድጋፍ አድርጎልኛል። ሞይ ጠጋግርማይ አራት ሺ አምስት መቶ አካባቢ የተቸገሩ ወገኖች ስረዱ፣ በከተማ ዓብይ ዓዲ ግን ሰላሳ አምስት ሺህ ተፈናቃዮች ሲኖሩ ምንም እርዳታ እንደሌለም እንዲህ ይገልጻሉ። እኔ አሁን እነዚህ ምንም እርዳታ የሚባል የለም አይቸዋለሁ። መካዚኖ የለም፣ ምን የለም፣ በቃ ለእርዳታ ለዶሮ የሚባል በቃ ባዶ ነው እንጂ ሁለት ሶስት ማዳሪያ ይሰጡኝ ነበር። ምንም የለም። አረ ላለውን በቻለ እዚህ ያለው የሚያስተዳድሩት ከከተማ ላለው እንዳይጎርፍብኝ ቢያገኘው ሁሉና እንደገና እንዳይጨምር እየሰጋው ነው ያለው። ብዙ በቤት አለ። ይሄ በጣም ተርቦ ተብሎ የተያዘ እንጂ ከ35 ሺህ በላይ ነው ያሉት የተፈናቃል እዚህ ሀገር እንደሰማቸው 35 ሺህ 5 ሺህ ነው ያለው። አ 45 መስል 30 ሺህ ምን እየበላ እንደሆነ አላውቅ አይገባም ወደዚህ ስለዚህ ቤት ሆኖ ተርቦ በቤት ሆኖ የምንሰጣቸው አሉ። እዚህ ብቻ በቤት ሆኖ የምሰጣቸው ሩዝ እየሰጠን ነው፣ በከተማ ማለት ነው ቤት ሆኖ የምንልክላቸው አሉ። በቀን ሶስት ጊዜ የሚበላ ሁለቱን ይበቃዋል አንዱ ለተቸገሩ ወገኖች ይስጥ ብለዋል። እሞይ ጠጋግር ማይ መቃበራ ብየው መተን ነው ሰው ማበት ጀምረዋል ወደ እከክ ተቀይረዋል። ሌላው ሰው ምናምን ምናምን ልብሱ ይቀርና የሚበላ ታተ እከክ እየታከቁ ነው ያለው፣ እባካችሁ እንርዳቸው አሁን ይቺ አስር ቀን እኔ እንኳን አስር ቀን ነ ከአስር ቀን ግን አበላቸው መበላቸው አላቀን ምን ደሞ አይነት ሞልቻ አላያቸው ምክንያቱም በደምብ ስላልተገቡ ስለዚህ በውጭም ያለው በውስጥ ተረባረበ። እዚህ እዚህ ስላለ ስለ በተለያ ቦታ ሊኖር ይችላል። ከተለያዩ ቦታም ሊኖር ይችላል። እንደዚህ አይነት ያልመጡ እንደዚህ ሁሉም በአቅሙ ሽሬ ነው አድዋይ ነው በአቅሙ እንደዚህ በቀላሉ ሰው ማውጣት እንችላለን። ሌላ አይፈልጉም፣ ወጣ አይፈልጉም፣ ሩዝ፣ ዘይት ዋጮው ይችወተጨምረን ነፍስ ማደን እንችላለን። አሁን ያልተጸደቀ አሁን በጎ ስራ ያልሰራ ነው በኋላ አይሆንም። አሁን ነው የተራበ ያለው። አሁን እንስራ፣ ያለን እንጠቀመው። ገንዘብ ኃላፊ ነው፣ ሁሉም ነገር ኃላፊ ነው። ሶስት ቀን ሶስት በቀን የሚበላ ካለ ሁለት በቃዋለች ወይ አንድ። አሁን እናውጣ፣ ነፍስ እናድን።

አራት እንደነበረችና መንገድ ላይ ከባድ ችግር እንዳጋጠማት ትናገራለች። ይህንን ሁሉ መከራ አልፌ አብአድ ከተማ ሲደርስም ምንም የሚቀመስ የለም። ሞይ ጸጋ እግዚአብሔር ይስጣቸው ልጆቻችንን ታግደዋል ብላለች። በጣም ራብ ራብ ነበረ። ምንም ነገር እህል የለም። መንገድ ተዘግቶልኛል። ኧረ እንሂድ እላቸዋለሁ፣ ኧረ እህል ስጠን እላቸዋለሁ። ኧረ እህል የለም ከየት ናምጣልሽ፣ ምግብ የሚባል የለም ከየት ናምጣልሽ በቃ ይላሉ። እዛ ተሰባስበን እንሄዳለን፣ ምንም ምግብ የለም እና ሞይ ፀሐይ የምትባል እግዚአብሔር ይስጣት እሷ ሞይ ጸጋ እሷ በዛም በዛም ብላ እያበላችን እያጠጣችን ያለችው ወተት ሩዝ ጠዋት ጠዋት እና ደና ሆነላል። ከልጆቼ ጋር እየበላው እየጠጣሁ የተመሰገነ ይሁን አምላክ። ለሞሄ ጸጋ መስገና ይገባታል፣ በጣም እጅግ ክብርና መስገና ይገባታል። ሞሄ ጸጋ መታገዝ አለባት። ለእኛ ብላ ለህይወት ለህፃን ለህፃን ለእናቶች ለርጉዝ ብላ ነው ለእኛ ብላ ነው የምትሰቃዩ ያለችው። ክስመት ነው መስላለች። አሁን ምንም በቃ እሷ ናት መስልም እውነት አሁን በጣም ታሳዝናለች። በጣም ነው የምታሳዝነው እውነት። ለእኛ ብላ ስንት እየሰቃኘች ነው ያለች ሞይ ጸጋ ግርማይ። ሕጻናት እርጉዞችና ጠዋሪ የሌላቸው ሽማግሌዎች በመርዳት ላይ ይገኛሉ። ብቻው ሩቅ መጓዝ ስለማልችሉ ሁሉም እንዲያግዛቸው ጥሪ አስተላልፈዋል። ሁለቱም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ ዓለም ፍስሀ ከመቀለ።